voice በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ሲያበቁ ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ከፓርቲዎቹ መሪዎች ጋራ ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ ከቀጣዩ ምርጫ በፊት ቁጥራቸው ወደ አምስትና ስድስት ዝቅ እንደሚል ተስፋቸውንም ገልጠዋል። ለቀጣዩ ምርጫ ነፃና ፍትሐዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጡት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትሩ ጽህፈት ቤት የተካሄደውን ውይይት የአዲስ አበባ ዘጋቢያችን እስክንድ ፍሬ ተከታትሏል። ይህን ዘግቧል። የዛሬው ውይይት አንዳንድ ሁኔታዎች በንጥልጥል ላይ ባሉበት ወቅት የተካሄደ ነው። የመነሻ ጽሑፍ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለተቃዋሚ ፓርቲ መሪዎች ሲናገሩ ይህንን አንጸባርቀዋል። እሳቸው እንዳሉት በውጭ ሀገራት ሲንቀሳቀሱ የነበሩትንና በቅርቡ የተመለሱትን ጨምሮ በውይይቱ የተሳተፉት ተቃዋሚ ፓርቲዎች ወደ ሰባ ይጠጋሉ። እንደዚህ በተበታተነ ሁኔታ ከሚንቀሳቀሱ ፓርቲዎች ጋር መወያየትም ሆነ በምርጫ መሳተፍ የሚኖረው አሉታዊ ጎን በጠቅላይ ሚኒስትሩ ተብራርቷል። ቀዳሚ መልእክታቸውም ግንባር እየፈጠሩና እየተዋሃዱ ቁጥራቸውን በመቀነስ እንዲጠናከሩ የሚጠይቅ ነበር። ዛሬ እንደምታዩት ወደ ሰባ ገደማ የፖለቲካ ፓርቲዎች አመራሮች ተሰብስበዋል። ዛሬ በሚቀጥለው ውይይት ሀሳብ የተቀያየርን ስንሄድ ምናልባት ወደ አምስት ወደ ስድስት ዝቅ እንሊሆናል ብዬ ተስፋ አደርጋለሁ ሰባ ፓርቲ ሰባ ቢሮ ማዘጋጀት ሰባ ፋይናንስ ማገዝ በብዙ መልኩ ሁሉ ቢቀር ሰባ የምርጫ ምልክት ማዘጋጀት ራሱ ችግር የሚያዋጣም አይደለም። እዚህ ጋ የሚሰራው የተቀራረበ ሀሳብ ያለን በመቻቻል መሰብሰብ ነው። ተስፋ ማደርገው አንድ ህፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ህፃን በእግሩ መቆም አይችልም። አንስቶ መቁረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል። እያደገ ሲሄድ አጥንት እየተሰበሰበ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። ልክ እንደ አጥንት በተቀራረበ ሀሳብ ወደ ገዥም ወደ ተፎካካሪም ሰብሰብ ብለን ጀኒ የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል። በዚህ ርዕስ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎችም ሀሳቡን እንደሚጋሩት ገልጸዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከእነዚህ አንዱ ናቸው። እንደሚባለው ሰባ ፖለቲካ ፓርቲዎች በተባለ የዚያን ያህል አቅም አገሪቱ አሁን አላት ብዬ አላምንም። ያሉቱ ሰብሰብ ብለው ተጋግዘው ጠንካራ ፖለቲካ ማካሄድ አንዱ ሆኖ፣ ሌላው ደግሞ ሕዝቡን ውዥንብር ውስጥ መክተት ነው። የአንዱ ፓርቲ ዓላማ ከሌለኛው እንደሚሄድ ላይ ምንም አይታወቅም። ሁሉም በየተራው በየከተማው እየሄደ ስብሰባ ሲጠራ ሁሉም ሊበራል ዴሞክራሲ ነው ሊበራል ዴሞክራሲ ነው የሚል ሀምሳ ፓርቲ ካለ ለምንድን ነው አሁን ከለይቶ እንዲደግፍ የምፈለገው? ይሄ እኔ እንደውም ይሰማኝ ህዝቡን እያወናበል ነው። የፓርቲዎችን ቁጥር እንዳበዛ መጠን ስለዚህ ይሄ መሰብሰብ እንዳለበት ይቻላል ሆይ ነው ያልከኝ። እኔ ይህንን በኩል በተለይ አሁን ምርጫው አንድ አመት ከስድስት ወር ነው የቀረው እና ፕሮፌሰር ፓርቲዎች ተሰባስበው ለዛ ዝግጅት ማድረግ ይችላሉ የሚሆን ነገር ነው። ለአንዳንዶቻችን ይሄ ችግር አይደለም አንደኛ በህዝቡ ውስጥ ፓርቲዎቻችንን ያስተዋወቅ ነው ባለችው አቀዳዳ እየተጠቀመ፣ በተለይ የምርጫዎቹ ጊዜ ሲደርሱ ያስተዋወቅ ነው አለን። ለእኛ ከእንግዲህ ወዲህ አቅሙ ገንዘቡ ኖሮ እጩዎቹን በየቦታው ተዘጋጁ የሚለው ጋር መሄድ እንጂ በየነ የሚመራው ፓርቲ ምንድን ነው የሚለው ይህን ያህል ብዙ ያሳስበንም ማለት ነው። ግን ጀማሪ የሆኑ ስደት ላይ ቆዩት የሚሉት አለ። ያም ሆኖ የጊዜ ጉዳይ ስነሳ እኛ ይሄ አምስት ዙር ሆኖ ካልተገኘ ምን እንትንም የለንም። ምህዳሩ ተደራድሮ ተማምነናል በሚቀጥለው ምርጫ አንጨቃጨቅም ወይ አንቀብልም ብሎ አንዱ ሌላው የሚያጥላላ የሚቋቋመው መንግስት ታማንነት የሚያጣ እንዳይሆን ነው እኛ ምንፈልገው። ስለዚህ እኛ በሁለት ዓመትም በአንድ ዓመትም ፍለገውን ልረዘም ብችል ብዙ አያሳስበንም ማለት ነው። እናም ሌላው በእንጥልጥል ላይ ያለ ጉዳይ ምርጫው በተያዘለት የጊዜ ሰሌዳ የመካሄዱ ጥያቄ ነው። ቀጣዩን ምርጫ ፍጹም ነፃና ፍትሐዊ ለማድረግ ዝግጁ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ እንዲሳካ ደግሞ እሳቸው እንዳረጋገጡት ምርጫ ቦርድ እንደገና ይዋቀራል፣ አስፈላጊ የህግ ማሻሻያዎችም ይደረጋሉ። ጠቅላይ ሚኒስትሩ ያሉትን ለማጠቃለል ምርጫውን ነፃና ፍትሐዊ ለማድረግ የሚያስችል ምህዳር የመፍጠር ስራ ይሰራል። ተያይዞ እየተነሳ ያለው ጥያቄ ግን እነዚህ ሁሉ ዝግጅቶች ከምርጫው በፊት ይጠናቀቃሉ ወይ የሚለው ነው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የሚያብራሩትም ሰፊ ስራ እንደሚጠበቅ ነው። በጣም ብዙ ስራዎች ናቸው የሚሰሩት። በጣም ብዙ ተቋሞች ሪፎርም መሆን አለባቸው። የፖለቲካ ፓርቲዎች እንደገና በብዙ መልክ በአዲስ መልክ መዋቀር አለባቸው። ዛሬ ሲወራ የሰማኸው እኮ ነው ሶስት አራት ፓርቲ ካልሆነ እንደው ዝም ብለ ሰማንያ ዘጠና ፓርቲ ባለበት እውነተኛ ዴሞክራሲ ይህንን እንደገና ወደ አንድ መስመር መክተት ቀላል ጨዋታ። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው፣ ከወታደራዊ ከደህንነቱ፣ ከምኑ ትኖት ጀስት ምርጫ ወርድ። የህግ ስርዓቱ በደንብ በጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማንም ይዳኛው? ያንን ያን ለመዳኘት ጠንካራ የሆነ ነጻ የሆነ ፍርድ ቤት ያስፈልጋል። እነኝን ሁሉ አደራጅተን እንጨርሳለን ወይ? በዛ ጊዜ እነኝን ሁሉ አደራጅተን እንጨርሰን የምናደርገው ከነሰየው እሱን ለምንድን ነው ጥያቄው በዛ ቀን መሆን አለበት የሚለው የሚሆነው መሆን ያለበት እና በጣም አስፈላጊው ነገር የሚደረገው ምርጫ ነጻ እና ፍታዊ መሆኑን እናረጋግጥ። እንግዲህ ሁለት አይነት ነገር ነው ያለው፣ አንደኛ በህገ መንግስቱ ማቀፍ ውስጥ ሊሻሻሉ የሚችሉ ወይ የሚደረጉ ዝግጅቶች፣ አንዱ ደግሞ ህገ መንግስቱን እስከ መሻሻል የሚደርሱ የሚል አለ። ሁለቱም ተሟልተው እንዲገኙ ነው የእናንተ እምነት ከምርጫው በፊት አይደለም? ፖለቲካ ድርጅት ከፖለቲካ ድርጅት ሊለያይ ይችላል። የኔን እምነት ብጠይቀኝ ዶክተር አብይ ያቀረባቸውን ሶስት ፌዞች መጀመሪያ የሚለው የተረጋጋ ሰላም፣ ማንኛውም ሰው የትም ቦታ በነፃነት ሄዶ ሀሳቡን የሚገልጽበት ማደራጀት የሚችልበት የፖለቲካ ድባብ እንፍጠር ነው። ያ የመጀመሪያው ፌዝ ይሄ ሁሉም ማምኖ ሁሉም ተስማምቶ ሁሉም ፈርሞበት ከአሁን በኋላ ፖለቲካችን የምናካሄደው በዚህ መልክ ነው፣ በሰላማዊ መንገድ ነው። ማንም የትም ሄዶ ማደራጀት መንቀሳቀስ ይችላል። በዛ መልክ ማስተካከል የመጀመሪያ ስራ፣ እስማማለሁ። ሁለተኛው ስራ ከዛ በኋላ የሚቀጥለው ምርጫ ነጻና ፍትሃዊ እንዲሆን የሚያስፈልጉትን ነገሮች እንስራ። ሁለተኛው ፌዝ የተባለው በዛ ፌዝ ላይ አሁን ባለው ህገ መንግስት ውስጥ ነፃና ፍትሃዊ ለማድረግ አስፈላጊ የሆኑ እዛ ምርጫ አስፈላጊ የሆኑ አንቀጾች ካሉ እንወያይበትና እንቀይሩ ግን በጣም ብዙ ስሜቶችን ሊነኩ የሚችሉ ጉዳዮች እዚህ ኮንስቲቱሽን ውስጥ ካሉ እሱን በውይይት ደረጃ እንወያይበት። ግን ቀስ ብለን ሌጅትመት የሆነ የተመረጠ መንግስት ካለ በኋላ ቀስ ብለን ደረጃ በደረጃ እንየውን ከምርጫው በኋላ በጣም ጁዲሽስ የሆነ በጣም ኬርፉል የታሰበበት አፕሮች ነው ጥሩ ይመስለኛል። ይህንን እንግዲህ ለሁሉም የፖለቲካ ድርጅቶች ውስጥ መሸጥና እንትን ማድረግ ራሱን የቻለ ስራ ነው። ስራችን ከዛሬ ጀምሮ እሱ ነው የሚሆነው። ገዢው ፓርቲ ኢህአዴግ እስካሁን የምርጫው የጊዜ ሰሌዳ ሊቀየር በመቻሉ እድል ላይ ግልጽ ያለ አቋም አላንጸባረቀም። የጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያም የቀረውን ጊዜ በአግባቡ በመጠቀም ላይ ማተኮሩ ነው የታየው። አንድ አመት ከምናምን አለን። ባለን ጊዜ ውስጥ እየተግባባን ዴሞክራሲያዊ ምርጫ ለማድረግ መትጋት ነው። ዴሞክራሲያዊ ምርጫ ካልሆነ ፖስት ኢሌክሽን በለመድ ነው መሰረት ግጭት ከተፈጠረና የአንድ ሰውም ህይወት ከጠፋ መልሶ ከዜሮ መጀመራችን አይቀርም። ለዚያ ለጠፋው ህይወት ተጠያቂው እንትና ነው የጻፈው እንትና አሸባሪ ነው ማለታችን አይቀርም ህግና ወጣ ማለታችን አይቀርም። እናባር ማለታችን አይቀርም። ወደ እነዚህ ጨዋታ ስንገባ ተመልሰን ዜሮ ስለምንገባ ፖስት ኢሌክሽን ችግር እንዳይፈጠር ከወዲሁ እየተመካከሩና እንከን አልባ ነገር ለመፍጠር ቢያንስ የሚያግባባ ነገር ለመፍጠር መስራት ይኖርብናል። ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው እንዳብራሩት ውይይቱ በሶስት ደረጃዎች የሚካሄድ ነው። እሳቸው እንዳሉት የመጀመሪያውና የዛሬው መድረኩን መክፈት ነው። ሁለተኛውና በቀጣይ የሚካሄደው ደግሞ በዲሞክራሲ ተቋማትና በዲሞክራሲ ባህል ግንባታ ላይ የሚያተኩር ይሆናል። በዘላቂና የተረጋጋ የፖለቲካ ስርዓት ግንባታ ላይ የሚያተኩር ውይይት ደግሞ በሶስተኛነት እንደሚካሄድ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ